በየአመቱ የሚከበረው ዓለም አቀፉ የፕሬስ ነፃነት ቀን ዘንድሮም ጋዜጠኝነት ያለ ፍርሃትና መድሎ በሚል መርህ ነው የተከበረው። ለረዥም አመታት ለፕሬስ ነፃነት ከሚያሰጉ አገሮች ትመደብ በነበረችው ኢትዮጵያ ላለፉት ሁለት አመታት በመገናኛ ብዙሀን እንቅስቃሴ ዙሪያ በታዩ ለውጦች ሳቢያ ዓለም አቀፍ አድናቆት ብታገኝም በኢትዮጵያ ያለው የፕሬስ ነፃነት ግን አሁንም ከስጋት ነፃ አይደለም። የሚዲያ ጽንፈኝነት፣ የጋዜጠኞች የሙያ ብቃትና በነፃነት ዙሪያ የታዩ መሻሻሎች ወደ ኋላ የመቀልበስ ስጋት አሁንም የሚዲያው ፈተናዎች ሆነው ቀጥለዋል። በዚህ ዙሪያ ቀደም ብዬ እንዳስተዋወቅኩት ባልደረባችን ስመኝሽ የቆየ በጋዜጠኝነት ሙያ ለረዥም ዓመታት ያገለገሉ ጋዜጠኞችንና የመንግስት ተወካይ አነጋግራለች፣ እንደሚከተለው ታቀርበዋለች። የኢትዮጵያ መንግስት ባለፉት ሁለት ዓመታት ውስጥ በመገናኛ ብዙሀን ነጻነት ዙሪያ ላሳየው መሻሻል በዓለም አቀፉ ማህበረሰብ ዘንድ እውቅናን ተችሎታል። የታሰሩ ጋዜጠኞችን በመፍታት እገዳ ተጥሎባቸው የነበሩና በስደት ሲንቀሳቀሱ የቆዩ የሚዲያ ተቋማትን ወደ ሀገር ውስጥ ገብተው እንዲሰሩ በመፍቀድ መሻሻሎች ታይተዋል። በየዓመቱ የዓለም ሀገራትን የፕሬስ ነጻነት ደረጃ ይፋ የሚያደርገው የድንበር ተሻጋሪ የጋዜጠኞች ቡድን ለመጀመሪያ ጊዜ ኢትዮጵያ ከነበረችበት ለጋዜጠኞች አዳጋች የሆኑ ሀገሮች የሚገኙበት የቀይ ቀለም ምድብ አውጥቶ ችግር አለባቸው ብቻ ከሚባሉት የብርቱካናማ ቀለም ምድብ አገራት ተርታ ውስጥ ከቷታል። ድርጅቱ በሚያወጣው የፕሬስ ነጻነት ደረጃ ሪፖርት ውስጥ ከተካተቱት 180 ሀገራት መካከልም የዛሬ ሁለት ዓመት ከነበረችበት 150ኛ ደረጃ በ51 ከፍ በማለት ዘንድሮ በ99ኛ ደረጃ ላይ ትገኛለች። እነዚህ መሻሻያዎች የታዩበት የኢትዮጵያ ሚዲያ ግን ዛሬም ከፈተና አልወጣም። የሚዲያ ጽንፈኝነት የሙያ ብቃት ማነስ፣ የመረጃ ማግኘት ችግርና የማህበረሰብ ሚዲያው በባህላዊ ሚዲያ ላይ እያሳደር ያለው ተጽዕኖ ዛሬም የሚዲያ ውስብስብ ችግሮች እንደሆኑ ቀጥለዋል። ከዚህ ቀደም የአዲስ ነገር ጋዜጣ አዘጋጅ የነበረውና በስደት ስዊድን ሀገር የሚኖረው መስፍን ነጋሽ የዋዜማ ሬዲዮ ዋና አዘጋጅ ነው። መስፍን በኢትዮጵያ ሚዲያ ዙሪያ የታዩት መሻሻሎች መረጃን በስፋት ከማዳረስ አንጻር ትልቅ ሚና እንዳላቸው ገልጾ፣ ነገር ግን ለረጅም ዘመን በጠላትነት ተፈርጀው የኖሩት የሚዲያ ተቋማት አሁን የሚፈለገውን ተቋማዊ ተቋማዊና ሙያዊ ኃይል ማቅረብ የሚችሉ አይደሉም ይላል። አሁን የሚታየው የሙያ ደረጃ በጣም በጣም በጣም በጣም ዝቅተኛ ነው። አንዳንድ ጊዜ አሳፋሪም ጭምር ነው። እውነት ለመናገር አንዳንዶቹ ጋዜጠኞች ስለምን እንደሚያወሩ ሁሉ የሚያውቁ አይመስሉ። ያ ጋዜጠኛ ምንም የሚረባ ነገር የለውም ማለት አደለም። ግን በሚያቀርበው ነገር ላይ እንዲያስብበት፣ እንዲዘጋጅበት የሚያደርግ የሚረዳው ደረባ ኤዲተር ወይም ቡድን የላቸውም አብዛኞቹ። እና እነሱ የሚያጥፍን ነገር ነው የሚሰጡት፣ አቅም የፈቀደውን ነገር ነው የሚሰጡት። እና በእነዚህ ልጆች መፍረድም አስቸጋሪ ሊሆን ይችላል። ግን እንደ ሚዲያ ሲታይ ግን የሙያ ደረጃው አብዛኛው አብዛኛው በጣም በጣም የወረደ ነው። መስፍን ጨምሮ የሙያ ብቃት ድንገት የሚገኝ ሳይሆን እየዳበረ እና እየተጠናከረ የሚሄድ ነው። የኢትዮጵያ ሚዲያ ደግሞ በብዙ መልኩ ሲኮረኮም የኖረ ከመሆኑ አንጻር ሙያው ውስጥ በመቆየት የሚዳብሩ ልምዶቹን እንዲያጣ ሆኗል ይላል። በሚዲያ በሚዲያው ዘርፍ ውስጥ ስንት ሰዎች ረጅም ጊዜ ቆይተዋል? ለምሳሌ ኢትዮጵያ ውስጥ አሁን በቴሌቪዥን በሬዲዮ መከታተል ይቻላል። ስንት ሰዎች ስንት ጋዜጠኞች ናቸው? ለምሳሌ እንደው እድሜያቸው ከሰላሳ አምስት አመት ወይም ከአርባ አመት በላይ እንኳን ሆኑ። ያ ማለት እድሜያቸው ከዛ በታቸው የሆኑ ጋዜጠኞች ምንም አያውቁም፣ አይረቡም ለማለት አይደለም። ግን ሚዲያ ውስጥ በመቆየት በእድሜ በዛ ስራ ላይ ሆኖ በሚገኙ ስልጠናዎችና ልምዶች የሚጋብሩ ብዙ ነገሮች አሉ። በጋዜጠኝነት ሙያ ለረጅም ጊዜ ያገለገለው እና በሪፖርተር ጋዜጣ የፖለቲካ ጉዳዮች አዘጋጅ የሆነው ዮሐንስ አንበርብር በሚዲያ ታየ የተባለውን ለውጥ በፍላጎት ደረጃ ከመግለጽ ያለፈ የመገናኛ ብዙሃን በሙሉ አቅማቸው እንዲንቀሳቀሱ የሚያስችል ፖለቲካዊ ፖለቲካዊና ኢኮኖሚያዊ አቅም ባለመፍጠሩ የሚዲያ ተቋማት ሙያዊ ብቃት ላይ መስራት አልቻሉም ይላል። ጆርናሊዝም ማለት የመንግስትም ፖለቲካ፣ ተቋማትን፣ የፖለቲካ አይዲዮሎጂ፣ የፖለቲካ ፍልስፍና፣ የፖለቲካ ፕሮግራም መተንተን ጉዳይ ነው። የግብርና ጉዳይን መተንተን ጉዳይ ነው። እንደዚህ ያሉም ብዙ ነገሮች የሚነዘርዘር እንችላለን። ስለዚህ የሚዲያ ዘርፉ እነዚህን ለመቅጠር ጥሩ የሆነ አሳሲ የሆነ ደሞዝ መክፈል መቻል አለበት ማለት ነው። ከኢኮኖሚክስ ዘርፉ ከኢኮኖሚ ዘርፉ ወጥተው ጆርናሊዝምን ተቀላቅለው ኢኮኖሚውን ለመተንተን ጥሩ ወረፋ የመሆን የሚቻል አለባቸው ይህንን ለመክፈል የሚችል የኢትዮጵያ የሚዲያ ዘርፍ አቅም የለውም። አቅም የለውም ብቻ ሳይሆን አቅም እንዲፈጥርም የሚያስችለውም ምንም ነገርም የለም። የባንኪንግ ዘርፉ ፋይናንስ አያደርገውም። የፖለቲካ እይታዎች፣ የመንግስት የፖለቲካ እይታ በዚህ ምክንያት ደግሞ ማህበረሰቡ የተዘባባበት የፖለቲካና ለሚዲያ ዘርፉ ያለው እይታ ተሳሳፊ በመሆኑ ፋይናንስ ለማድረግ ና ዘርፉ አስራፊ ነው አስራፊ አይደለም ብሎ የለገነት ነው የመደምደም አባዜ ስላለ የፋይናንስ አቅማንሽ ተጎዳ ነው። ሌላው ለኢትዮጵያ የሚዲያ ተቋማት ማደግ ትልቅ ተግዳሮት ሆኖ የሚገለጸው ና ጋዜጠኞች የሙያ ደረጃቸውን ከፍ እንዳያደርጉ የሚከለክላቸው ጽንፈኛና ኃላፊነት የጎደለው የሚዲያ እንቅስቃሴ ነው። የሚዲያ ተቋማት ወደ አንድ ሪዮተ ዓለም ማጋደላቸው ብቻውን ችግር አይደለም የሚለው መስፍን ዋናው ችግር ለሕዝብ ትክክለኛና ሚዛናዊ መረጃ ማቅረብ አለመቻላቸውና የአንድ አይነት አመለካከት ብቻ መጠቀሚያ መሆናቸው ነው ይላል። እንደዚህ አይነት የሚዲያ ተቋማት ለተወሰነ አነስተኛ ቡድን ብቻ ነው ተደማጭነታቸው ሆኖ የሚቀረው አንድ ሶ ከዚህም በላይ ግን በአንድ ሀገር ውስጥ የሚኖር ማህበረሰብ አካል እንደመሆናቸው መጠን ያ ማህበረሰብ ወደ ተሻለ ደረጃ እንዲሸጋገር ማድረግ ይችሉ የነበሩትን አስተዋጽኦ ሳያደርጉ እንዲቀሩ ያደርጋል። ለምሳሌ እንደ ኢትዮጵያ ባሉ ማህበረሰቦች በተለይ በተለያዩ ቡድኖች መካከል ያለውን ግንኙነት በሰላማዊ መንገድ በውይይት እንዲፈታ በማድረግ ፋንታ የተለያዩ ቡድኖች ወደ ጠብና ወደ እርስ በርስ ግጭት እንዲገቡ መሳሪያ ሊሆኑ ይችላል። ዮሐንስም ማህበረሰቡን የማሳወቅና የመቅረጽ ኃላፊነት የተጣለበት ሚዲያ ኃላፊነቱን ዘንግቶ የጽንፈኛ አመለካከቶች ማስፈጸሚያ ሆነዋል በሚለው ወቀሳ ይስማማል። የፖለቲካ አመለካከቶች ባሉበት ባለበት የትምህርት ማዕቀፍ ውስጥ ጋዜጠኞችም በዚህ ውስጥ ታተስበው ይወድቃሉ። የቤት ውስጥ የራሱን የፖለቲካ ንቅረፍ ለማራመድ ሚዲያውን ይጠቀምበታል። ጋዜጠኝነት ማለስቶ እና ፕሮፌሽን እያለው አቅሩ እያለው በዚህ ከጠርበ ሞረክ ሁኔታ እየተከሰተ ነው ያለው። ህብረተሰቡን ለጉዳት የሚያጋልጡና ያልተጣሩ መረጃዎችን በማሰራጨት ረገድ ቀዳሚው ተወቃሽ ማህበረሰብ ሚዲያው ነው። ከዚህ አንጻር ይህ ወቅት ከየትኛውም ጊዜ በላይ የተጣራ መረጃ የሚፈለግበት ጊዜ ነው የሚለው መስፍን፣ ባህላዊ የሚዲያ ተቋማት የምንላቸው ጋዜጦች፣ ሬዲዮና ቴሌቪዥን ጣቢያዎች በማህበራዊ ሚዲያ ንፋስ ላለመወሰድ መፍራትና መጠንቀቅ አለባቸው ይላል። በማህበራዊ ሚዲያዎች የተሰራጩ መረጃዎችን እንደ አንድ መነሻ መመልከት በራሱ መጥፎ ወይም ጥፋት ላይሆን ይችላል። ግን ሌላ ምንም አይነት ጥናት ሳያደርግ መጥቶ ማህበራዊ ሚዲያ ላይ የተባለው ሁሉ እያመጣ ሀሜትን በሬዲዮና በቴሌቪዥን መልሶ የማስተባበያ አይነት አቀራረብ ምንም የማህበራዊ ሚዲያው ተጽዕኖ ብቻ ሳይሆን ጋዜጠኛው የራሱን ስራ በአግባቡ ስላልሰራ የሚመጣ ነገር ነው ማሰብና የማህበራዊ ሚዲያውን በአግባቡ መጠቀም የማህበራዊ ሚዲያው መጠቀም ያላለ መሆን መስራት አለባቸው፣ ማሰብ አለባቸው የመገናኛ ብዙኃን ። ሌላው ዮሐንስ ለሚዲያዎች ያልተቀረፈ ችግር ነው የሚለው መረጃ ፈልጎ ማግኘት ነው። በተለይ የመንግስት ኮሚኒኬሽን ቢሮ ከፈረሰ ወዲህ ከመንግስት መረጃ የሚገኝበት ወጥ አሰራር የለም የሚለው ዮሐንስ አያይዞም ከቅርብ ጊዜ ወዲህ እየተስተዋሉ ያሉት የጋዜጠኞች እስርም በሚዲያ ተቋማት ላይ ፍርሃት እንዲያዣብብ አድርጓል ይላል። በእነዚህ ጉዳይ ያነጋገር ናቸው የጠቅላይ ሚኒስትሩ የፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ንጉሱ ጥላሁን በበኩላቸው ጫፍና ጫፍ ያሉ ሀሳቦች ገና ያልታረቁበት አገር ላይ የብሔርና የሃይማኖት ጥላቻዎች እንዲሁም ግጭቶች እንዲካሄዱ የሚያደርጉ ቅስቀሳዎች በሚዲያዎች እንዳሉ ገልጸው መንግስት እነዚህን ተቋማት ማስተማር ይቀድማል ብሎ እየሰራ እንደሆነና እርምጃ መውሰድ ቀጣይ አካሄድ እንደሚሆን ያስረዳሉ። ሚዲያው በተለቀቀው የነጻነት ሜዳ በአግባቡ ባለመጫወት ውስጥ ህብረተሰቡን ለግጭት በማነሳሳት የሃይማኖት ተቋማት እንዲወድሙ መንግስት ተቋማት እንዲወድሙ ህብረተ ልማት እንዲጠፋ ሰዎች በማንነታቸው እንዲጋጩ እና ስራቻ እንዲሆን በተለይ እንዲሆነ ሀይማኖትን አካባቢ መሰረት አድርጎ የሚቀሰቀሱ ቅስቀሳዎች አሉ። እነዚህ በሚያደረጉት ሂደትም በከፍተኛ ደረጃ ጎድተዋል። ብሮድካስት ባለስልጣን ማስተማሪ ቀድማ ልብሎ የአስተምሮቱ ስራ ላይ ያተኮረባቸው አልፎ ሲልም ከማስጠንቀቂያ መሰል ነገሮችን የሞካከራባቸው ነገሮች አሉ። በኢትዮጵያ ያለው የሚዲያ ነጻነት ሙሉ በሙሉ ገና የሚፈለገው ደረጃ ላይ ባለመድረሱ አሁንም እክሎች ያጋጥማሉ የሚሉት አቶ ንጉሱ መረጃ አሰጣጥን በተመለከተ ሁሉም የሚኒስቴር መስሪያ ቤቶችና ክልሎች ራሳቸውን ችለው መረጃ እንዲሰጡ መደረጋቸውንና በጠቅላይ ሚኒስትሩ ዙሪያ የሚፈለጉ መረጃዎችን ደግሞ ፕሬስ ሴክሬታሪያቱ ይሰጣል ብለዋል። በኮሮና ቫይረስ ምክንያት የፕሬስ ነጻነት ቀን እንደ ቀድሞ በተለያዩ ዝግጅቶች ባይከበርም ቀኑ ግን በሚመለከታቸው ተቋማት ታስቦ እንደሚውልም አቶ ንጉሱ ነግረውናል። ዘገባውን የማጠናቀቀው በዛሬው ዕለት የተከበረውን የፕሬስ ነጻነት ቀን አስመልክቶ የአሜሪካ ድምፅ ሬዲዮ ዳይሬክተር አማንዳ ቤኔት ባስተላለፉት መልእክት ነው። አማንዳ ቤኔት እባላለሁ። የአሜሪካ ድምጽ ራዲዮ ዳይሬክተር ነኝ። ይህን መልእክት የማስተላለፍላችሁ እንደ አብዛኞቻችሁ በኮሮና ቫይረስ መስፋፋት ምክንያት ራሴን አግልዬ ካለሁበት መኖሪያ ቤቴ ነው። ኮሮና ቫይረስ የተከሰተበት ወቅት ከመቼውም ጊዜ በላይ ነጻ ፕሬስ ምን ያክል አስፈላጊ እንደሆነ ያሳየን ወቅት ነው። በጣም ብዙ መጥፎ፣ የተሳሳቱ እና የተዛቡ መረጃዎች አሉ። በዚህም ምክንያት በዓለም ዙሪያ ያሉ ሰዎች ትክክለኛ መረጃዎችን እንድንሰጣቸው በእኛ ይተማመናሉ። እኛ ደግሞ በዓለም ዙሪያ ባሉ በተለይ ነፃ መረጃን ማግኘት የማይችሉ አገሮች ላይ ሆነው ስለ ኮሮና ቫይረስ እውነቱን በሚዘግቡልን ጋዜጠኞቻችን ላይ እንተማመናለን። አማንዳ ቤኔት በመልእክታቸው በተለይ የተሳሳቱ መረጃዎች በበዙበት በዚህ ወቅት ነፃ ሚዲያ ትክክለኛ መረጃዎችን ለመስጠት ወሳኝ ናቸው ብለዋል። ለቪኦኤ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ